ዶክተር ፈቃዱ በቀለ በቅርቡ ለንባብ ባቀረቡት የማህበራዊና ህብረተሰባዊ ጥያቄ ወይም የብሔር ብሔረሰብ ጥያቄ በሚል መጣጥፎ ላይ የብሔር ጥያቄ የሚሉትን የቅኝ ገዢዎች የመከፋፈያ አስተሳሰብ የራሳችን በማድረግ ሀምሳ አመታት ያህል እርስ በርሳችን ተከሳክሰናል። ጦርነት ከፍተን በብዙ መቶ ሺህ የሚቆጠሩ ወንድሞቻችን፣ እናቶቻችን እንዲያልቁ አድርገናል። ከፍተኛ የታሪክ እና የባህል ወንጀል ሰርተናል ሲሉ እጅጉን ጠንከር ባለ ቃላት ገልጸዋል። እንደምንድን ነው ወደዚህ ወደ ብሔር ብሔረሰብ ጥያቄ ወይም በሌሎች ቋንቋ ወደ ጎሳ ፖለቲካ ውስጥ የገባ ነው እና ላለፉት ሀምሳ አመታትስ መውጣት ያልተቻለው ዋነኛ አሰበቡ ምንድን ነው ይላሉ። በመጀመሪያ ደረጃ በተደጋጋሚ ጥያቄ አቅርበህልኝ መልስ እንድሰጥ ስለጋበዝከኝ በጣም አመሰግናለሁ እንግዲህ ጥያቄው በእውነቱ በጣም አሳሳቢ ና ወቅታዊ ነው እንደምታውቀው የብሔር ወይም የብሔረሰብ ጥያቄ በተማሪው እንቅስቃሴ ጊዜ እየተነሳ ነው። በእርግጥ የተማሪው እንቅስቃሴ ይሄንን ጥያቄ ሲያነሳ በዚያን ጊዜ የታየው በአገራችን ውስጥ የነበረው ዋናው ችግር ከመደብ ትግል ባሻገር ከመደብ ሁኔታ ባሻገር ዋናው ችግር አገራችን የብሔረሰቦች እስር ቤት ናት የሚለው መደምደሚያ ላይ ነው የደረሰው። እዚህ ላይ ነው እንግዲህ ዋናው እኔ ትልቅ ስህተት አድርጌ የምመለከተው። ምክንያቱም እንደሚታወቀው በኢትዮጵያ ብቻ ሳይሆን በሌሎችም አፍሪካ ሀገሮች ውስጥ የነበረውና አሁንም ያለው ችግር በአልተስተካከለ የኢኮኖሚ እድገት በተሳሳተ የፖለቲካ አመለካከትና ሁኔታዎችን ከፖለቲካ አንጻር በደንብ አድርጎ ከመያዝና በአንድ ሀገር ውስጥ ሊደረጉ የሚችሉ ኢኮኖሚያዊ፣ ማህበራዊ፣ ባህላዊና ልዩ ልዩ ነገሮችን ማስተናገድ ካለመቻል የተነሳ እንደዚህ አይነት ነገሮች ይከሰታሉ። ወደ ኢትዮጵያ ስንመጣ ምንድን ነው እሱ የተደረጉ ስህተት የተለይም በአንድ ሺ ዘጠኝ መቶ ሀምሳዎቹ መጀመሪያ ላይ በአፄ ኃይለስላሴ አገዛዝ የኢንዱስትሪ ተከላ ሲካሄድ፣ ይህ አይነቱ የኢንዱስትሪ ተከላ በሀገራችን ውስጥ የተስተካከለ እድገት እንዲያመጣ ተደርጎ አልነበረም የተደረገው። በሁለተኛ ደረጃ አፄ ኃይለስላሴ ከስደት ሲመለሱ፣ በጣሊያን ጊዜ ፊውዳሊዝም ተንኮታኩቶ ነበረ። ይሄንን የፊውዳል ሪሌሽንሽፕ እንደገና መልሰው ተከሉት ማለት ነው። እና ይሄ ራሱ ወደ ኋላ እንድንሄድ ወደ ኋላ እንድንጓዝ ያደረገን ሁኔታ ነው። እና በዛ ላይ ተመርኩዞ እንደገና ሁኔታውን በሙሉ በአዲስ መልክ አደራይቶ አገራችን በጤናማ የፖለቲካ እና የኢኮኖሚ እንዲሁም የማህበራዊ ሂደት ላይ እንድትጓዝ ከማድረግ ይልቅ ይህንን በማድረግና በሁለተኛ ደረጃ ደግሞ ያልተስተካከለ የኢንዱስትሪ ተከላ በማድረግ ተለይም በአዲስ አበባና በአካባቢው በናዝሬት በሐረር አካባቢ ነበር ብዙ ንድቶች የሚተከሉት። እነዚህ ነገሮች በሀገራችን ውስጥ የማይሆን ሁኔታዎችን ፈጥሯል ማለት ነው። በመሰረቱ በብሔረሰብ ተሳበው ይደረጉ እንቅስቃሴዎች በሙሉ ከበስተጀርባቸው የነበሩት ሶሻል ግሪቪንስ የምንላቸው ናቸው፣ ወይንም ደግሞ የማህበራዊ ሁኔታዎች ናቸው። ማለትም የኢትዮጵያ ህዝብ የሚፈልገውን አስፈላጊውን የማቴሪያል ሁኔታዎች ሊያገኝ ያልቻለበት ሁኔታ ነበር እና ይህ ሁኔታ በተሳሳተ መልክ በተማሪው እንቅስቃሴ ስለተተረጎመ፣ አንድ ሁለተኛ ደግሞ ስልጣን ላይ የነበረው የገዢ መደብ ከአንድ ብሔረሰብ ብቻ የተውጣጣ እና ሌሎችን ብሔረሰቦች በሙሉ ይጨቁናል ተብሎ ስለተወሰደ እና ስለተተረጎመ ይህ ሁኔታ የግዴታ አሉታዊ ንቃተ ሕሊናን ወይም ደግሞ ኔጋቲቭ ኮንሽስነስ የምንለውን በሀገራችን ውስጥ እንዲስፋፋ አድርጓል ማለት ነው እና ይሄ አይነቱ አመለካከት ደግሞ ድሮ የእንግሊዝ ኮሎኒያሊስቶች፣ ፈረንሳዎች በአፍሪካ ውስጥ ሲስፋፉ የነበረውን ሁኔታ ሂራርኪያል ሁኔታዎች እየለመሰሱ ሁኔታዎችን በኤትኒክ ደረጃ በመከፋፈል ሀገሮች እንዳይዳብሩ ያደረጉትን አካሄድ በእኛም አገር ባለማወቅ ተካሂዷል። ይህንን ሁኔታ በተሳሳተ መልክ በመተርጎም የግዴታ በማወቅም ሆነ ባለማወቅ ለብሔረሰብ እንቅስቃሴዎች ለሚባሉት እና ችግሩ ዋናው የማህበራዊ ጥያቄ ሳይሆን የእድገት ጥያቄ ሳይሆን የስልጣኔ ጥያቄ ሳይሆን የሳይንስና ቴክኖሎጂ ጥያቄ ሳይሆን፣ ከዚህ ጋር ተያይዞ ደግሞ ፖለቲካል ጀስቲስ የሚባለው እንግዲህ ይሄ ምንድን ነው? እሱ ጠቅላላውን ህብረተሰብ የሚመለከት እንጂ ተወሰኑ ብሄረሰቦች ላይ ኢምፖዝድ የሆነ የፖለቲካል ተጽዕኖ አልነበረም። እና ጠቅላላው የኢትዮጵያ ሕዝብ ከዘጠና አምስት በመቶ በላይ የሚሆነው በጊዜው በነበረው ፊውዳላዊ ስርዓት፣ ንጉሳዊ አገዛዝ የተጎዳ ነበር ማለት ነው። እና ዴሞክራሲያዊ ስርዓት አልነበረም። ሰውን እንደፈለገው ሊንቀሳቀስ ቢችልም አገዛዙ በማወቅም ሆነ ባለማወቅ አስፈላጊውን ለእድገት የሚያመቹ ሁኔታዎችን ሊያነጥፍ ያልቻለ አገዛዝ ነበር እና በእኔ አመለካከት እነዚህ ነገሮች በተስተካከለ መልክ እና በጥሞና ተጠንቶ ወደፊት ለመስተጋባት ባለመቻሉ እና ሰፊውን ሕዝብ ለማሰማር በተለይም ደግሞ በብሔረሰብ አኳያ የሚንቀሳቀሱ ኃይሎችን የሀገራችን ችግር መሰረታዊ ችግሩ የእድገት የስል ኔ የሳይንስና የቴክኖሎጂ የማህበራዊ ጥያቄዎች ናቸው። እና በእነዚህ ላይ ብናተኩር ለአገራችን ዘላቂ መፍትሄ ልናመጣ እንችላለን ብሎ ቢንቀሳቀስ ኖሮ ዛሬ የምናየው እጅግ አደገኛ ሁኔታ ላይ ባልወደቅ ነበር የሚል አስተሳሰብ ነው ያለኝ። እነዚህን ደግሞ አይነቱን አመለካከት በዚህኛው ልጅ ብቻ ሳይሆን ቀደም ብዬም ለማሰጋባት እና በተቻለ መጠን የተወሰነ አዌርነስ ዴቨሎፕ እንድናደርግ ለማመልከት ሞክሬያለሁ። እስካሁን ድረስ ሶም እንዳሉት ወደ አምስት አስርት አመት ገደማ ያህል ይሄ የብሔር ጥያቄ አሁንም ድረስ አለ። ከቶውንም በሰሞኑ በተለይም በዚሁ በያዝነው በ2016 ወይም በአገር ቤት አቋጠር 29 ላይ እንደገና ልክ ከዛሬ ሀያ አምስት አመት በፊት እንደነበረው ያክል የተለያዩ የብሔር ጥያቄዎች ተመልሰው እንደገና በየብሔራችን ተበታትነን መልሰን ኢትዮጵያን እንደገና ተደራድረን ገጣጥመን አንድ ሀገር እናደርጋለን የሚሉ አተያዮች ሲንጸባረቁ ይታያል። ይሄም ለብዙዎች ስጋትን የፈጠረ ጉዳይ ነው። ከዚህ እንደምንድን አሁን መውጣት የሚቻለው? ሌላ ሀምሳ ዓመት ከዚህ በኋላ መቀጠል አለበት? ይሄ ከሆነስ የሀገሪቱ ጣፈንታ ምን ሊሆን ይችላል? በምን መልክ ነው መውጣት የሚቻለው? ካልተወጣስ መዘዞቹ ምን ሊሆኑ ይችላሉ? በእኔ እንግዲህ አመለካከት ሁላችንም የምንስማማበት የዛሬው የኢህአዴግ ወይንም ወያኔ አገዛዝ ስልጣን ላይ ሲወጣ ሆን ብሎ የያዘው በተለይም በቋንቋ ላይ ያተኮረ ክልላዊ አስተዳደርን ነው እና ብሔረሰቦች የሚባሉት በራሳቸው አመለካከት እና በየአካባቢያቸው ራሳቸውን እያስተዳደሩ ህብረተሰባዊ እንቅስቃሴዎች፣ ህዝባዊ እንቅስቃሴዎች እንዳይኖሩ ያገደበትን ሁኔታ እንመለከታለን። እና ይሄ ሁኔታ ባለፉት ሀያ አምስት ዓመታት በተለይም ለታዳጊው ወጣት የተሳሳተ አመለካከት እንዲያዳብር አመቺ ሁኔታ ፈጥሮለታል ማለት ነው። እና ኢትዮጵያዊነት የሚለውን ማህበራዊ የሚለውን ህብረተሰባዊ የሚለውን ብሔራዊ የሚለውን አጀንዳ አንስቶ ከመንቀሳቀስ ይልቅ የዚህ ወይም የዛኛው ብሄረሰብ አካል ነኝ እና ብሄረሰብ ተጨቁናል በማለት ይሄንን ከጭንቅላቱና ከደም ጋር አዋዷል ማለት ይቻላል። እና ይሄ አገዛዝ ደግሞ በእርግጥ እንደዚህ አይነቱን የክልልና የብሄረሰብ ፖለቲካ ሲያካሄድ የግዴታ የብሄረሰቦችን መብት አውቋል ማለት አይደለም። እንደምናየው በየክልሉ እድገት የለም፣ የሳይንስና የቴክኖሎጂ መዳበር አናይም፣ ሀብት ሲዳብር አናይም እና በመሰረቱ ለከፋፍለ ብዛት ፖሊሲ የተጠቀሙበት ሁኔታ እንመለከታለን። እና የሚያሳዝነው ነገር ምንድነው ነው እሱ ብዙዎቻችን በተለይም በብሔረሰብ አኳያ የሚንቀሳቀሱ ሀይሎች ይሄንን አደገኛነቱን ተረድተው ይሄ አካሄድ እንደገና አገራችንን የባሰ ሆኖ ዶ ከነበረችበት ሁኔታ ወደ ኋላ እንደሚገፈት ትራትና አንድ ቦታ ውስጥ ከወደቅን በኋላ እንደገና ተመልስ ልንቀሳቀስ የማንችልበት ሁኔታ አለ ብሎ ለማስተማር አለመቻሉ በጣም የሚያሳዝን ነው። እና እንደምናየው ባለፉት አርባ አመታትም ሆነ ሀያ አምስት አመታት አትኩሯችን ይህን ያህልም የተለወጠ አይደለም ማለት እችላለው ደፍሬ መናገር እችላለሁ። ምክንያቱም እንደሚታወቀው በዓለም አቀፍ ደረጃ ብዙ አገሮች አድገዋል። በሶፌ ብላ ጤቅስ ያለው ከኋላችን ተነስተው ብዙ አገሮች እንደነ ኮሪያ፣ ጃፓን እንኳን ቀድማ ነው ሌሎች፣ ታይዋን፣ ሲንጋፖር የመሳሰሉት በብዙ መልካቸው ኳሊታቲቭም ሆነ በኳንቲታቲቭ ደረጃ ቀድሞውን ሄደዋል ማለት ነው እና እኛ ለማይገባ ነገር አትኩሮ በመስጠት እንደዚህ አይነት ውስጥ ልንወልቅ ችለናልና እኔ የምገምተው ምንድን ውስጥ ከዚህ አይነቱ አትኩሮ መላቀቅ አለብን። ምክንያቱም ይሄ አይነቱ አካሄድ የባሰውኑ ፍጥጫ ውስጥ ነው የሚከተን እንጂ ለሀገራችንም እድገት ለሚቀጥለውም ተከታታይ ትውልድ መፍትሄ ሊሆን አይችልምና ለዚህ ደግሞ መሰረታዊ የሆኑ እንደ መፍትሄ ሊቀርቡና ተግባራዊም ሊሆኑ የሚችሉ መንገዶች አካሄዶች አሉ እና በዛ ላይ ማትኮሩ። እነዛ መፍትሄዎች፣ እነዛ መንገዶች ምንድን ናቸው? ከዚህ የብሄር ወይም የጎሳ ፖለቲካ ለመውጣትና ብሄራዊ ማንነት ላይ የተገነባ ማህበራዊና ሳይንሳዊ የአገር ግንባታ ላይ ለመሸጋገር ምንድን ናቸው መንገዶቹና መፍትሄዎቹ? በመጀመሪያ ደረጃ ጥያቄው የፊሎሶፊካል ጥያቄ ነው። ምንድነው እሱ? ሁላችንም የምንረሳው የሰው ዘር መሆናችንን ነው። ይሄና ሁላችንም አንድ አይነት ፍላጎቶች አሉን። ሰላም እንፈልጋለን፣ ብልጽግና እንፈልጋለን፣ እድገትን እንፈልጋለን፣ ቤተሰብን መመስረት እንፈልጋለን እንፈልጋለን። ግን በመሀከላችን ያለው ምንድን ነው እሱ አለመግባባት አለ እና ይህንን አለመግባባት የግዴታ መቅረፍ መቻል አለብን። ይህንን አለመግባባት ደግሞ መቅረፍ የምንችለው በየጊዜው ራሳችንን ስንጠይቅ ነው። በየጊዜው ራሳችን ቻሌንጅ ስናደርግ ነው። ምክንያቱም እንደሚታወቀው ሁሉም ነገር ከጭንቅላት የሚወጣ ነገር ነው እና ይህንን ባለማድረጋችን ሁልጊዜ በጥርጣሬ ዓለም ውስጥ እንኖራለን ማለት ነው እና ከዚህ አይነቱ ጥርጣሬ ለመውጣት እኔ ቀደም ብሎ በወጣ ጽሑፍ ላይ ኢትዮጵያዊነት ፌዴራሊዝምና ብሔራዊ ሰብ ጥያቄን በሚመለከት እዛ ላይ ሞዴሎችን ትንብያለሁ። ወደፊት በመጀመሪያ ደረጃ ይሄ አገዛዝ አሁን ባለበት ሁኔታ ሊቀጥል አይችልም። ኢትዮጵያ ውስጥ የግዴታ ፖለቲካዊ ለውጥ ያስፈልጋል። ከዛ ቀጥሎ ደግሞ እንግዲህ የመንግስትን አወቃቀር በሌላ መልክ ማዋቀር አለብን። ምክንያቱም የመንግስቱ አወቃቀር በጣም ጨቋኝ እስከሆነ ድረስ ለእድገት አመቺ አይደለም ማለት ነው። ፖለቲካል ፍሬምወርኩ እስካልተሻሻለ ድረስ የግዴታ እዛ ውስጥ ወድቀን እንደገና በሌላ መልክ ድህነትን እና የማህበራዊ ምስክልክልነትን እናካሄዳለን ማለት ነው እና ከዚህ ሁሉ ማጥ ለመውጣት የግዴታ የፖለቲካና የመንግስት ሁኔታ የግዴታ በአዲስ መልክ ማዋቀር ማለት አለብን ማለት ነው። ይሄ ደግሞ ብዙ ሀገሮች የተከተሉት ነው። ምክንያቱም ሀገሮች ራሳቸውን ሞደርናይዝ ሳያደርጉ ሳያሻሽሉ፣ ተሀድሶ ሳያደርጉ ወደፊት ሊራመዱ አይችሉም። ይሄን ሁሉ ሰው መረዳት ያለበት ይመስለኛል። በተለይም ምሁሩ ከፍተኛ ኃላፊነት አለበት እና ከዚህ በመነሳት ነው እንግዲህ ወደሚቀጥለው ደረጃ ልንሸጋገር የምንችለው ና በሚቀጥለው ደረጃ ደግሞ ምንድን ነው እሱ? እኔ እንደ መፍትሄ ያቀረብኩት ምንድን ነው እሱ? ሁሉንም ሊያቅፍ የሚችል ከሁሉም ብሔረሰብ የተውጣጣ ሊሳተፍበት የሚችል የኤሊት ዩኒቨርሲቲ፣ የኤሊቶች መማሪያ ዩኒቨርሲቲ የግዴታ መቋቋም አለበት ብዬ አምናለው እና እዛ ውስጥ ሁሉም ፖለቲካን፣ ፊሎሶፊን፣ ሳይንስን፣ ቴክኖሎጂን ሁሉንም ነገር ለአገር እድገት ያስፈልጋሉ የሚባሉት ነገሮች እዛ ውስጥ መማር አለበት እላለሁ። እና እንግዲህ እዛ ውስጥ ገብተህ ስትማር ራስህን ጭንቅላት ታዳብራለህ ማለት ነው። እና ከዛ በመነሳት ከዛ የሚወጣው ኤሊት የአገሪቱ የሚቀጥሉት መሪዎች ይሆናል ማለት ነው። እና በዚህ አይነት መልክ በአዲስ አበባ ብቻ ሳይሆን በጠቅላላው በአገሪቱ ውስጥ ይመጣል አይደለም። ሁሉም የህብረተሰብ ክፍል ሊሳተፍበት፣ ሊማርበት፣ እውቀት ሊገበይበት እና ራሱን ሊያገኝ የሚችልበት ሁኔታ መፍጠር መቻል አለበት እና እነዚህ ነገሮች እንግዲህ የፖለቲካ ጥያቄ፣ የኢኮኖሚ እድገት ጥያቄ፣ የሶሻል ጥያቄ እነዚህ ሁሉ አንድ ላይ ተያይዞ መሄድ ያለባቸው ናቸው። እነዚህ ሆሊስቲክ ሞዴል ይባላሉ። እና በዚህ አይነት ብቻ ነው የሀገራችንን ችግር ለመፍታት የምንችለው። ግን በመጀመሪያ ደረጃ ራሳችንን መጠየቅ መቻል አለብን። ራሳችንን በራሳችን ማግኘት አለብን። ችግራችንን የግዴታ ወደ ማህበራዊና የእድገት ጥያቄ ላይ ማትኮር መቻል አለብን እና ለስልጣን የሚደረገው እሽክ ድምድም የግዴታ መገታት አለበት እና የሚቀጥለው ትውልድ እጣ ምንድን ነው? ኢትዮጵያ ከሀምሳ ከመቶ አመት በኋላ እጣዋ ምንድን ነው ብለን መጠየቅ መቻል አለብን። እና ይሄ ደግሞ የዛሬው ትውልድ ኃላፊነት ነው፣ የምሁሩ ኃላፊነት ነው። ይህንን ዛሬ ካላደረግ የሚቀጥለው ትውልድ ይህንን ሊያረጋችል። ምክንያቱም እያንዳንዱ ትውልድ ባለው ሁኔታ ላይ ነው ተመርኩዞ ወደፊት ሊጓዝ የሚችለው። እና ስለዚህ ሁኔታዎችን የግዴታ ማሳመር መቻል አለብን። እንደዚህ አይነት መልክ ቀስ በቀስ ሙከራና በመማር ያለንን ችግሮች ልንቀርፍ እንችላለን። እንግዲህ ሌላው እንግዲህ ምንድን ነው? በጣም ብዙ የሶስተኛው ዓለም ሀገሮች የሚቸግራቸው ምንድን ነው? እሱ በእኔ እምነት በአንድ ሀገር ውስጥ ህብረተሰባዊና ብሔራዊ ሀብትን የመመስረት ችግር ነው። እና ይሄንን ሁኔታ ደግሞ በደንብ እስካልተረዳን ድረስ የሳይንስና የቴክኖሎጂን ምንነት እስካልተረዳን ድረስ እና በዚህ አይነ አማካይነት ጠቅላላውን ህዝብ ችግር ለመቅረፍ እንችላለን ብለን ቆርጠን እስካልተነሳን ድረስ ብሔራዊ ስሜት፣ የአገር ወዳድነት ስሜት እስካልተዋሃደን ድረስ ወደፊት ልንራመድ አንችልም፣ ችግራችንን ልንፈታ አንችልም። እና ነገሮች መያያዝ እና በአንድነት መታየት ያለባቸው ይመስለኛል። እና አንዱን ከሌላው ነጥለን የምናይበት መንገድ ያለ ይመስለኛል። ከእያንዳንዱ የብሔር ብሔረሰብ ተዋጽኦ ያለው ኤሊቶች ስብስብ ቢመጣ የበለጠውኑ ያንኑ እንደገና በሌላ ሞዴል ቀይሮ አሁንም የዚሁ የማንነት ፖለቲካን ማራመድ አይሆንም ወይ? ለምሳሌ የእነ ታንዛኒያ ከቅኝ ግዛት በሚወጡበት ጊዜ የታንዛኒያን ብሔራዊ ህልውና መጠበቅ ካስፈለገ በመጀመሪያ ማድረግ ያለብን ሰዎች በጎሳ እንዳይደራጁና የጎሳ ፖለቲካ ማራመድ እንዳይቻል ማድረግ ነው በሚል በዛ መልክ ሄደዋል ያም የሀገሪቷን ህልውና ለመታደግ በቅቷል የብሔራዊ ማንነት እንዲጎለበት ሆኗል በእርግጥ ሰዎች በጎሳ ማንነታቸው ይታወቃሉ ያ መለያቸው ማድረግ የሚፈልጉ ሰዎች አንዱ ሰው ለምሳሌ የኦሮሞ ነኝ አማራ ነኝ ብሎ መጥራት የሚፈልግ ራሱን በዛ መልክ እንደ ነገድነቱ ሊጠራ ይችላል ከዛ ውጭ ግን ሰዎች በብሔራዊ ማንነታቸው ብቻ እንዲደራጁ ቢደረግ ይሄ ነገር እንዲከስ አይደረግም ወይ ማንነቱን መንጠቅ አይሆንም ግን ብሔራዊ ማንነትን ማጠንከሪያ አንዱ መንገድ አይሆንም ወይ? ይሄ ቢሆን ምን ይሆናል? ነገድ መትለያቸው እንዳለ መታወቂያቸው ሆኖ በመደራጀት ደረጃ ግን በብሔራዊ መልኩ ካልሆነ አሁንም የኤሊቶችን ማምጣቱ የበለጠ እንዳውም ከሰላምሮ ጋራ የማንነት ፖለቲካ ነገሮችን አያወሳስብም ወይ? አዎ፣ የእኔም አካሄድ ልክ አንተ እንዳልከው አቀራረብ ነው። ምክንያቱም ብሔራዊ ባህሪ እንዲኖረን ነው። ምክንያቱም ከዚህ አይነቱ የናሽናሊስቲክ ሴንቲሜንት ተላቀን የግዴታ በአጠቃላይ ሁኔታ ላይ እንድናተኮር ነው እና የኤሊት ትምህርት ቤት የኤሊት ዩኒቨርሲቲ ያስፈልጋት ስል እያንዳንዱ ብሔረሰብ አለ አይደለም ተጨቋኛለሁ ብሎ እንዳይሰማው ለማድረግ የሚፈጠር አካሄድ ነው እና የኤሊት ስል ምንድን ነው እሱ የግዴታ የአይደንቲቲ ፖለቲክ እና ይሰጠው ለማለት አይደለም። በመሰረቱ ምንድን ነው እሱ እዛ ውስጥ የሚገቡ ብሔራዊ ባህሪ እንዲኖራቸው፣ ማህበራዊ ባህሪ እንዲኖራቸው፣ ህብረተሰባዊ ባህሪ እንዲኖራቸው እና ይህንን እንዲያስቀድሙ እና ኃላፊነታቸውም ለጠቅላላው ኢትዮጵያ ውስጥ ለሚኖረው ህዝብ ለዚህ ወይንም ለዚያ ብሔረሰብ ሳይሆን ተወካይነታቸው ለጠቅላላው ህብረተሰብ እና በሀገሪቱ ውስጥ የተስተካከለ እድገት የተስተካከለ ማህበራዊ ክንዋኔ እንዲካሄድ እና ከተማዎች እንዲገነቡ መንደሮች በስነ ስርዓት እንዲዋቅሩ እና እያንዳንዱ ዜጋ በአገሩ ውስጥ አይደለም ተከብሮ ኮርቶ እንዲኖር እና የራሱን ደግሞ ሀብት ሊፈጥር የሚችልበት ሁኔታ ማመቻቸት ማለት ነው እና ከዚህ አንጻር ነው መታየት ያለበት እና የግዴታ አገራችን ስታድግ እና ኅብረተሰባዊ እንቅስቃሴዎች አንዱ ወደ ሌላ ቦታ ሄዶ ሰርቶ መኖር ሲችል፣ ሲጋባ፣ ሀብት ሲፈጥር እነዚህ ነገሮች ቀስ በቀስ እያሉ እየከሰሙ ይሄዳሉ ማለት ነው እና ነገሮችን በሰፊው ማየት የሚያስፈልግ ይመስለኛል። እና እንደዚህ ብዬ ስናገር የግዴታ የኤሊት ትምህርት ቤት፣ የኤሊት ዩኒቨርሲቲ ቢቋቋም ነገሩን ሊያስወግደው፣ ሊያከስመው ይችላል ስል የግዴታ የተወሰኑ ብሔረሰቦች ወይም ከአንድ ብሔረሰብ የተወጣጡ የበላይነትን ስሜት እንዳይሰማቸው እኛ ብቻ ተጠቅመናል፣ ሌላው ተጎድተዋል የሚል ስሜት እንዳይዳበር ከሚለው አንጻር በመነሳት እንጂ የግዴታ የብሔረሰብን አይደንቲቲ በሌላ መልክ ለማራመድ ከሚለው ስሜት በመነሳት አይደለም። እንደዚህ አይነቱን አስተሳሰብ ሳስተጋባ ወደ መነሻችን ለመመለስ በአሁኑ ወቅት በየቦታው እንደሚያውቁት በርካታ የሆኑ የማንነት ፖለቲካ አራማጆች በየብሄር ወይም ብሄረሰብ ወይም ደግሞ በየነገዳቸው እየተዋቀሩ እንደገና ያንን አጠንክረው ለመደራደር የሚሹበት ወቅት ላይ ነው ጎልቶ የሚታዩት እንቅስቃሴዎችና ከዚህ አይነቱ የማንነት ፖለቲካ ተወጥቶ ወደ ብሄራዊ ማንነት ላይ የተመሰረተ የማህበራዊ ዊ እድገትን ለማምጣት እነዚህን አይነት ድርጅቶች ወይም ቡድኖች ወይም ግለሰቦች ምን ይመክራሉ? እንደምንድ ነው ወደ ብሔራዊ ማንነት መሰረት ያደረገ ምሰሶው ያደረገ ወቅቱ ለህዝብ የሚበጁ የማህበራዊ እድገቶች ከዛ ይልቅ እዛ ላይ እንዲያተኩሩ ቅድም እንዳነሱት ለሚቀጥሉት ሀምሳ ዓመታት ወደፊት ከቶንም እንዲያስቡ ለማድረግ ምን ይመክራሉ? በምን መልክ ነው ይህንን አይነት የአስተሳሰብ ለውጥ እንዲያመጡ የምክረ ሀሳቦን የሚሰነዝሩት እንግዲህ በመጀመሪያ ደረጃ እንደምታውቀው ሁላችንም እንደምናውቀው በብሔረሰብ ደረጃ የተደራጁ ፓርቲዎች እና ስልጣን ላይ የመጡ በመሰረቱ የብሔረሰቦቻቸውን ችግሮች ሲቀርፉ አይቻላውቅም፣ እና ወደ ሳውዝ አፍሪካ ብንሄድ እንኳን አይኒሲ ጥቁሩን ወክላለሁ ብሎ ነው ስልጣን ላይ ወጣው። ግን ከሀያ አምስት ዓመት በኋላ የምናየው ምንድን ነው እሱ እጅግ የተወሳሰበ ችግር እንዳለ እንመለከታለን። ከፍተኛ የሆነ ወንጀለኝነት እንመለከታለን። ይሄ ወንጀለኝነት ደግሞ ከአለው የማህበራዊ ቀውስ ጋር፣ የኢኮኖሚ ቀውስ ጋራ፣ ሀብት በተወሰኑ ሰዎች ቁጥጥር ስር በመሆኑና ራሱ ደግሞ አይኒሴ በእንደዚህ አይነቱ የሙስና መረቡስ መግባቱን እና በመሰረቱ እንደዚህ አይነቱ አካሄድ የብሔረሰቦችን ችግር ሊፈታ አይችልምና። ግለሰቦች ከእያንዳንዱ ብሔረሰብ የተውጣጣ በብሔረሰብ አኳያ በብሔረሰብ አይዲዮሎጂ በሚሉት ከሚሰባሰብና ከሚደራጅ ይልቅ በንጹህ አይነት ሮታ አለም ለምሳሌ ሊበራሊዝም፣ ሶሻል ዴሞክራት ሊሆን ይችላል፣ ሶሻሊስት ሊሆን ይችላል፣ ኮሚኒስት ሊሆን ይችላል። በዚህ አይነት እይታ ቢደራጅና መሰረቱን ደግሞ ቲዮሪ፣ ፊሎሶፊ እና የግዴታ ሳይንስ ቢያደርግ። ምክንያቱም የብሔረሰብን ጥያቄ ስንመለከት፣ ወይም በብሔረሰብ አኳያ የተደራጁትን ስንመለከት ምናልባት ከፕሮግራም ባሻገር የፊሎሶፊ እና የቲዮሪ መሰረታቸው ምን እንደሆነ ልናውቅ አንችልም። ወደ ሊበራሊዝም እና ወደ ሶሻል ዴሞክራቲ ስንመጣ ፊሎሶፊና የሳይንስና የቴዎሪ መሰረታቸውን በደንብ እናውቃለን። ስልጣን ላይ በሚወጡበትም ጊዜ ምን ምን ፖሊሲዎችን ኢኮኖሚ ፖሊሲ፣ ሶሻል ፖሊሲ እንደሚያራምዱ ከመጀመሪያውኑ ማወቅ እንችላለን። ምክንያቱም ባክግራውንዳቸው ምን እንደሆነ ስለምናውቅ እና የብሔረሰብ በብሔረሰብ አኳያም የመደራጀቱ ችግር ምንድን ነው የሚያወጣው? ከመጀመሪያውኑ ፍልስፍናቸው ምን እንደሆነ አይታወቅም። ለብሔረሰቦቻቸው በምን አይነት መልክ ያሉትን መሰረታዊ ችግሮች ንጹሀን የማግኘት ጥሩ ቤትን ገንብቶ የመስጠት ኢንፍራስትራክቸር የመሳሰሉን በአካባቢው ሀብትን የመፍጠር ጉዳይ እነዚህ እነዚህ የመሳሰሉትን በምን አይነት መልክ እንደሚያደራጁ ሲነግሩን፣ አልሰማሁም አላየሁም እና ምንድን ነው እሱ የመጨረሻ መጨረሻ ልንወጣው የማንችለው ሁኔታ ውስጥ ነው የሚከተል እና እኔ ለሁሉም የምመክረው በተቻለ መጠን ሊበራ ነኝ ቢሉ ቢነሳ ኮሚኒስት ነኝ ብሎ ቢነሳ፣ ሶሻል ዴሞክራት ነኝ ብሎ ቢነሳ የተሻለ ለመከራከርም ሆነ ለማስተማርና ለመማርም የሚያመች ሁኔታ ይፈጥራል ማለት ነው። ከዚህ አይነቱ መላቀቅ መቻል አለብን። እነዚህ ዌል ኤስታብሊሽ የሆኑ አይዲዮሎጂዎች ናቸው። ልንከራከርበትም ና እንደ መፍትሄም ሊቀርቡ የሚችሉ ነገሮች ናቸው እና ግን ብሔረሰብ የሚለውን ብቻ የምናነሳ ከሆነ የግዴታ ምንድን ነው እሱ ወደ ጭቅጭቁ ውስጥ እና ልንወጣው የማንችለው በሳይንስ ላይ ተመርኩዘን ልናረጋግጠው የማንችለው ነገር ላይ ነው የምንገበው። አየ እና በጣም አስቸጋሪ ሁኔታ ነው። እና ስለዚህ ከእንደዚህ አይነቱ አስተሳሰብ የግዴታ ለመላቀቅ አመለካከታችንን የግዴታ መቀየር መቻል አለብን። እና የእኔ መልእክት ይሄ ነው ብዬ ነው መናገር የምችለው። ዶክተር ፈቃዱ በቀለ ስለ ቃለ ምልልሱ እናመሰግናለን። Nema <laughs> <laughs> SBS SBS SBS SBS SBS Radio